የአሜሪካ ድምፅ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 19 2016 ዓ ም ዝግጅታችን ጀመረ በአማራ ክልል በከባድ መሳሪያዎች ጥቃት የሰላማዊ ሰዎች ግድያ መቀጠሉን ኢሰመኮ አስታወቀ። ጠቃላይ የሆነ ምርመራ በሚካሄዱበት ጊዜ ምን ያክል የአካል ጉዳት ደረሰ፣ የሞት ሰዎች ምን ያክል ናቸው፣ ከዛ በኋላ በምን አይነት ሁኔታ ሞቱ፣ ማን ገደላቸው፣ የመሳሰሉ ነገሮች ወደፊት የሚጠራ ይሆናል ማለት ነው። አሁን ባለው መረጃ ያገኘ ነው ብቻ ነው እዚህ ላይ ለማመላከት የሞከር ነው። በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ዳይሬክተር የሆኑትን ዶክተር ሚዛኔ ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በጸጥታ ችግር ምክንያት የመኸር ጊዜ በማለፉ በረሃብ የተጎዱ የወለጋ አካባቢዎች አቤት የምንልበት አካል አጣን ሲሉ ተማጽነዋል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው እንግዱ ወልዴ በዚህ አጠገቢ ይገኛል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና ያለም ዜናው ወደ እንግዱ በድጋሚ እንደምናመሻችሁ፣ ደቡብ ኢትዮጵያ ውስጥ በመሬት መንሸራተት ሶስት ሰዎች ሞቱ፣ እስራኤል በጋዛ የምድር ጥቃቷን አስፋፋች፣ እንዲሁም ዶናልድ ትራምፕ ለፕሬዝደንትነት መወዳደር ይችሉ እንደሆነ ለመወሰን የፍርድ ቤት ክርክር ተጀመረ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ደቡብ ምዕራብ ኢትዮጵያ ክልል ኮንታ ዞን ትናንት ሌሊት የጣለው ከባድ ዝናብ ባስከተለው የመሬት መንሸራተት ከአንድ ቤተሰብ ሶስት ሰዎች መሞታቸውን የዞኑ መስተዳደር አስታወቀ። የሐዋሳው ዘጋቢያችን ዮናታስ ዘብ... ዮናታን ዘብዲዮስ ተጨማሪ አለው። የደቡብ ምዕራብ ኢትዮጵያ ክልል የኮንታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ አበበ ጎበና ትላንት ከሌሊቱ 9 ሰዓት በኮንታ ከተማ አካባቢ አማያ ዙሪያ ወረዳ ኦፕላሽ በተባለች ቀበሌ ውስጥ በጣለው ከፍተኛ ዝናብ ምክንያት በደረሰው የመሬት መንሸራተት አደጋ የሰው ህይወት ማለፉን ተናግሯል። አንዲት እናትን ጨምሮ ሁለት ልጆች በአደጋው ህይወታቸው ነው አጥተዋል። አንደኛዋ ሴት ናት የ11ኛ ክፍል ተማሪ ስትሆን አንደኛው ደግሞ የስድስተኛ ክፍል ተማሪ ታናሽ ወንድሟ ነው ከሰው ህይወት በተጨማሪ በመኸርና በበጋ የለሙ ማሳዎችም ጭምር የቤት እንስሳትን ጨምሮ በርካታ ውድመት ነው የደረሰው። በአደጋው የሞቱት ሰዎች የአንድ ቤተሰብ አባላት መሆናቸውን ጠቀሱት ኃላፊው በሌላ ክፍል ውስጥ ብቻውን ተኝቶ የነበረ አንድ የቤተሰቡ አባል ከሞት መትረፉንም ጠቅሟል። አክሎም 25 አባወራዎች መፈናቀላቸውና ሁለት ነጥብ አምስት ሄክታር መሬት የተሸፈነ ሰብል መወደሙንም ገልጿል። አቶ አበበ የዞኑ መስተዳደር ለተፈናቃዮች ድጋፍ ማድረግ መጀመሩን ጠቅሰው፣ በአካባቢው አሁንም ከባድ ዝናብ የጣለ በመሆኑ ህብረተሰቡም ከወትሮ የተለየ ጥንቃቄ እንዲያደርግ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። እስራኤል ዛሬ ሰኞ ወታደሮቿንና ታንኮቿን ወደ ሰሜን ጋዛ በማስገባት ከበባ ላይ ባለችው ሰርጥ የምታካሄደውን ወታደራዊ ጥቃት አስፋፍታለች። አንድ የእስራኤል ታንክና አፈር ቆፋሪ ቡልዶዘር የጋዛን ደቡብ እና ሰሜን ክፍል የሚያገናኘውን ዋና አውራ ጎዳና ዘግተው የሚያሳይ ምስል ማግኘቱን የአሶሴትድ ፕሬስ ዜና ወኪል አስታውቋል። መንገዱ ከምታካሄደው የምድር ጥቃት ፍልስጤማውያኑ ራሳቸውን ለመጠበቅ ለመውጣት እንዲጠቀሙበት እስራኤል ያስታወቀችበት እንደነበር ተዘግቧል። የእስራኤል አየር ኃይል በበኩሉ በ24 ሰዓታት ውስጥ ብቻ 600 የሐማስ ኢላማዎችን መምታቱን አስታውቋል። በተጨማሪም በሶሪያና በሊባኖስ የሚገኙ ኢላማዎችንም እንደመታች እስራኤል አስታውቃለች። ከሁለቱም ወገኖች በኩል ለተሰነዘረው ጥቃት መልስ እንደሆነ የእስራኤል ሰራዊት አስታውቋል። በጋዛ በሦስት ሳምንታት ውስጥ የተገደሉት ህጻናት ቁጥር ከእንደ አውሮፓውያን አቆጣጠር 2019 ወዲህ በዓለም ላይ በነበሩ ግጭቶች ከተገደሉት ህጻናት ቁጥር እንደበለጠ የህጻናት አድን ድርጅቱ አስታውቋል። በእስራኤል ሐማስ ጦርነት በሦስት ሳምንታት ውስጥ ከ ከሦስት ሺህ በላይ ሕጻናት መገደላቸውን ድርጅቱ አስታውቋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በበኩላቸው ሁኔታዎች በየሰዓቱ ተስፋ አስቆራጭ የሆኑ መጥተዋል ካሉ በኋላ ፍልስጤማውያንን በጅምላ መቅጣት እንዳይኖር አስጠንቅቀዋል። የአሜሪካው ፕሬዝደንት ጆ ባይደን ትናንት እሁድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ጋር በስልክ ተነጋግረዋል። ፕሬዝደንቱ እስራኤል ከሽብር ራሷን የመከላከል መብት እንዳላት በድጋሚ ገልጸው፣ ሲቪሎች ግን ከጥቃት እንዲጠበቁ አጽንኦት ሰጥተው ተናግረዋል። ይህ በእንዲህ እንዳለ የሰብአዊ እርዳታ ወደ ጋዛ እንዳይገባ መከልከል በወንጀል ሊያስቀጥል ይችላል ሲሉ ሊያስጠይቅ ይችላል ሲሉ የዓለሙ አቀፉ የወንጀል ችሎት ዋና አቃቤ ህግ አስጠንቀቁ። በጀኔቫ ስምምነት መሰረት የእርዳታ አቅርቦቶችን ማገድ እንደ ወንጀል የሚቆጠርና ፍርድ ቤቱም የሚመለከተው ጉዳይ ይሆናል ሲሉ ዋና አቃቤ ሕጉ ካሪም ካን ከካይሮ ላይ ለጋዜጠኞች ተናግረዋል። በግብጽና ጋዛ መካከል ያለውን የራፋ መተላለፊያ የጎበኙት ዋና አቃቤ ሕጉ እጅግ አስፈላጊ የሆኑ አቅርቦቶችን የያዙ የጭነት መኪናዎች ማለፍ ሳይችሉ ቀርተው ቆሞ መመልከታቸውን ተናግረዋል። አቅርቦቶቹ ካለተጨማሪ መዘግየት በጋዛ ለሚገኙ ሲቪሎች መድረስ እንዳለባቸውም ጨምረው ተናግረዋል። ራፋ በከባባ ውስጥ ላለውና በሃማስ በሚተዳደረው የፍልስጤን ግዛት እርዳታ ለማድረስ ብቸኛው መተላለፊያ ነው። የሐማስን ድንገተኛ ጥቃት ተከትሎ እስራኤል በፈጸመችው ድብደባ እስካሁን ከ8 ሺ በላይ ሰዎች ተገድለዋል። ከሳምንት በፊት እርዳታ እንዲገባ መፈቀዱን ተከትሎ 177 የጭነት መኪናዎች ገብተዋል። ከግጭቱ በፊት አምስት መቶ የሚሆኑ የጭነት መኪናዎች እርዳታና ሌሎች ቁሳቁሶችን እያያዙ በየቀኑ ይገቡ እንደነበር የኤኤፍፒ ዘገባ አመልክቷል። በጋዛ የሚገኙ ሲቪሎች ምግብና መድኃኒት ያገኙ ዘንድ በግልጽ የሚታይ ጥረት ማድረግ እንዳለባት ለእስራኤል በአጽንኦት መናገር ፈልጋለሁ ሲሉ ተደምጠዋል። ዋና አቃቤ ጉ በሌላ በኩል ከእስራኤል የተነሳ አውሮፕላን ሩሲያ በሚገኘው የዳግስታን አየር ማረፊያ እንደደረሰ በመቶና ጸረ አይሁድ መፈክር በሚያሰሙ ሰዎች ተከቧል። ተቃዋሚዎቹ ወደ አውሮፕላን ማረፊያው ሜዳ ዘልቀው በመግባት አውሮፕላኑን ከበው እንደነበር የሩሲያ ዜና አገልግሎት አስታውቋል። በአብዛኛው የእስልምና እምነት ተከታዮች በሚበዙባት ዳግስታን በተደረገው በዚህ ተቃውሞ ከ በላይ ሰዎች እንደ ሁለቱ በአስጊ ሁኔታ ውስጥ እንደሚገኙ የጤና ሚኒስትሩ አስታውቋል። የተቃውሞዎቹ እስራኤላውያኑን ለመለየት የመንገደኞችን ፓስፖርት ሲመለከቱ እንደነበር ተዘግቧል። በማኅበራዊ ሚዲያ የተለቀቁ ቪዲዮዎች ሰልፈኞቹ የፍልስጤምን ባንዲራ ሲያውለበልቡና የፖሊስ መኪናን ለመገልበጥ ሲሞክሩ ታይተዋል። አውሮፕላኑ ሬድ ዊንግስ የተሰኘ የሩሲያ አየር መንገድ እንደሆነ ታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ቢሮው ትናንት ማምሻውን ባወጣው መግለጫ የሩሲያ የጸጥታ ኃይሎች የእስራኤል ዜጎችንና አይሁዶችን ከጥቃት እንዲጠብቁ ጥሪ አድርገዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በመንግስት ላይ በኃይል ያመፁ ለፕሬዝደንትነት መወዳደር አይችሉም በሚለው የአሜሪካ ህገ መንግሥት መሠረት የቀድሞው ፕሬዚደንት ዶናልድ ትራምፕ ከውድድር ለማስወጣት ያለመ ክስ በኮሎራዶ ግዛት በሚገኝ ፍርድ ቤት ዛሬ መታየት ጀምሯል። በህገ መንግስቱ ማሻሻያ ቁጥር 14 መሰረት እንደ አውሮፓውያን አቆጣጠር ጥር 6 2021 የፕሬዝደንት ባይደን ምርጫ ለማጽደቅ በተሰበሰበው የአሜሪካ ምክር ቤት ላይ የተፈጸመው ጥቃት በመንግስት ላይ የተደረገ የኃይል አመጽ መሆን አለመሆኑን ለመወሰንና በዚህ መሰረት ደግሞ ዶናልድ ትራምፕ ለፕሬዝደንትነት መወዳደር ይችሉ ወይም አይችሉ እንደው ለመወሰን በሁለት የአሜሪካ ግዛት በሚገኙ ፍርድ ቤቶች ጉዳዩ በመታየት ላይ ነው። የዛሬው የኮሎራዶ ፍርድ ቤት ውሎ በጥር ስድስት ቀን የተፈጸሙትን ዝርዝር ነገሮች ይመለከታል ተብሏል። የኮሎራዶ ድምፅ ሰጪዎችን የሚወክሉት ጠበቃ ኤሪክ ኦልሰን ትራምፕ በዕለቱ ተቃዋሚዎች ወደ ምክትል ፕሬዝደንት ማይክ ፔንስ ሄደው ስነ ስርዓቱን እንዲያወቁ ማበረታታታቸውን አንስተዋል። ትራምፕ አመፅ አድራጊዎችን ጠርተው አደራጅተዋል ሲሉ ጠበቃው ከሰዋል። ዛሬ በኮሎራዶ በተደረገው የፍርድ ቤት ውሎ መጀመሪያ ላይ ዳኛዋ ለለዘብተኛ ቡድን የገንዘብ መዋጮ ስላደረጉ ከወንበራቸው እንዲገለሉ በትራምፕ ጠበቆች የቀረበውን ጥያቄ ዳኛዋ ሳይቀበሉት ቀርተዋል። በመንስቷ ግዛት ጠቅላይ ፍርድ ቤትም ሐሙስ ጉዳዩ እንደሚታይ ታውቋል። በሁለቱም ፍርድ ቤቶች የሚሰጠው ማንኛውም ውሳኔ ለአገሪቱ ጠቅላይ ፍርድ ቤት ይግባኝ ሊጠየቅበት እንደሚችል ተነግሯል። ጠቅላይ ጠቅላይ ፍርድ ቤቱ በተመሳሳይ ጉዳይ ላይ ከዚህ በፊት ወስኖ አያውቅም። በመጨረሻም የአሜሪካው የፍትህ መስሪያ ቤት ጉግል ከስልክና የቴክኖሎጂ ኩባንያዎች ጋር በመመሳጠር የኢንተርኔት የአሳ ስርዓቱን በበላይነት ተቆጣጥሯል ሲል የቀረበበትን ክስ ላይ መልስ ለመስጠት የኩባንያው ኃላፊዎች ዋሽንግተን ዲሲ በሚገኝ ፍርድ ቤት ተገኝተዋል። ኩባንያው ለአፕል፣ ቨራይዘን እና ሌሎች የቴክኖሎጂ ኩባንያዎች ክፍያ በመፈጸም ተጠቃሚዎች ከሁሉ በፊት ጉግልን ቀድሞው እንዲያዩ በማድረግ ኢንተርኔት አሰሳ ስርዓቱን ተቆጣጥሯል ሲል የፍትሕ መስሪያ ቤቱ ከሷል። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ ስመኝሽ ይመራቸዋሉ። እንግዱን፣ ለዓለም ዜናዎች እጅግ አርግ ያመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅምት 192016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመ ይመልሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ወደ ቀዳሚው የአበይ ርዕስ ዘገባ እንለፍ። በአማራ ክልል የአየር ጥቃትን ጨምሮ በከባድ መሳሪያዎች የሚፈጸም የሰላማዊ ሰዎች ግድያ እንደቀጠለ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ የክልሉን ወቅታዊ ጉዳይ አስመልክቶ ዛሬ ሰኞ ባወጣው መግለጫ በመንግስት ኃይሎች ከሕግ ውጭ የሚፈጸሙ ግድያዎች ስለመቀጠላቸው ማሳያዎችን ጠቅሶ አስረድቷል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዚያን አይባተ አሁን ባለው ሁኔታ ኮሚሽኑ የተሟላ ምርመራ ማድረግ እንደማይችል ገልጸው አጠቃላይ ጉዳቱ በቀጣይ በሚደረግ ምርመራ እንደሚጣራ አመልክተዋል። ከመንግስት በኩል ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኢሰመኮ በዛሬው መግለጫው በየደረጃው በሚገኙ ሲቪል የመንግስት የስራ ኃላፊዎች ላይ ያነጣጠሩ ጥቃቶች፣ ግድያዎችና እገታዎች በታጠቁ ኃይሎች እንደተፈጸሙም ገልጿል። ኬኔዲ አባተ ተጨማሪ አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ለወራት የቀጠለውን የትጥቅ ግጭት አውድና አሉታዊ የሰብአዊ መብቶች አንድምታ በተመለከተ ዛሬ ጥቅምት 19 ቀን 2016 ዓ ም ባወጣው መግለጫ ከሐምሌ ወር 2015 ዓ ም ጀምሮ ባለው ጊዜ ውስጥ የአማራ ክልል ሁሉም ዞኖች በተለያየ ደረጃና ጊዜ የትጥቅ ግጭት ተካሂዶባቸዋል ብሏል። በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው የትጥቅ ግጭት የአየር ወይም የድሮን መሳሪያን ጨምሮ በከባድ መሳሪያዎች ጥቃት የተነሳ በሲቪል ሰዎች ላይ ሞትና የአካል ጉዳት መድረሱን ኮሚሽኑ አስታውቋል። ለአብነትም በሰሜን ሸዋ ዞን በረህት ወረዳ መተብላ ከተማ ጥቅምት አምስት ቀን 2016 ዓ ም በተፈጸመ የድሮን ጥቃት የአንድ ዓመት ከሰባት ወር ሕፃንን ጨምሮ በርካታ ሲቪል ሰዎች እንደተገደሉና የአካል ጉዳት እንደደረሰባቸው በደብረ ማርቆስ ከተማ ጥቅምት 8 ቀን በተፈጸመ የድሮን ጥቃት ደግሞ ቢያንስ 8 ሲቪል ሰዎች እንደተገደሉ፣ እንዲሁም በደንበጫ ከተማ ጥቅምት 3 በከባድ መሳሪያ ድብደባ ምክንያት በቁጥር ያልገለጻቸው ሲቪል ሰዎች ላይ የሞትና የአካል ጉዳት መድረሱን ኮሚሽኑ አመልክቷል። እስካሁን በግጭቱ ስለደረሰው አጠቃላይ ጉዳት ማብራሪያ የጠየቅናቸው የኢሰመኮ የሰብአዊ መ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ አሁን ባለው ሁኔታ ኮሚሽኑ የተሟላ ምርመራ ማድረግ እንደማይችል ገልጸው አጠቃላይ ጉዳቱ በቀጣይ በሚደረግ ምርመራ እንደሚጣራ ተናግረዋል። እኛ በመረጃችን ያረጋገጥናቸው ከምስክሮቻችን ያገኛቸውን በሚመለከት ስለሆነ አጠቃላይ ያለውን ፒክቸር ወይም ሁኔታ በሚያመላክት መልኩ በቁጥርኛ ሰተን ማናቀፍ እኛ መዝረት በቻልንባቸው ቦታዎች ላይ የተፈጸሙ ችግሮች ምንድን ናቸው የሚለው ላይ ነው እኛ ትኩረት የምናደርገው፣ እንጂ በዚህ ላይ በፊገር ይሄን ያህል ነው ብናስቀምጠው ጉዳይ የለም። እነዚህ ነገሮች እንግዲህ አጠቃላይ የሆነ ምርመራ በሚካሄዱበት ጊዜ ምን ያክል የአካል ጉዳት ደረሰ፣ የሞቱ ሰዎች ምን ያክል ናቸው፣ ከዛ በኋላ በምን አይነት ሁኔታ ሞቱ፣ ማን ገደላቸው፣ የመሳሰሉ ነገሮች ወደፊት የሚጠራ ይሆናል ማለት ነው። አሁን ባለው መረጃ ያገኘነው ብቻ ነው እዚህ ላይ ለማመላከት የሞከርነው። ከዚህ ቀደም መስከረም አራት ቀን 2016 ዓ.ም ባወጣው መግለጫ በተለያዩ የክልሉ አካባቢዎች የሚፈጸሙ ከሕግ ውጭ የሆኑ ግድያዎች እንደሚያሳስቡት የገለጸው ኮሚሽኑ አሁንም በመንግስት የጸጥታ ኃይል አባላት የሚፈጸሙ ከሕግ ውጭ የሆኑ ግድያዎች ቀጥለዋል ብሏል። ግጭቱ በተካሄደባቸው አካባቢዎች የመንግስት የጸጥታ አካላት በመንገድ ላይ ወይንም ቤት ለቤት ፍተሻ በማድረግ ከያዟቸው በርካታ ሲቪል ሰዎች ውስጥ ፋኖን ትደግፋላችሁ፣ ለፋኖ መረጃ ትሰጣላችሁ፣ መሳሪያ አምጡ፣ የተኩስ ድምፅ ስለተሰማበት አቅጣጫ መረጃ ስጡ በሚልና መሰል ምክንያቶች ከህግ ውጭ የሆኑ ግድያዎችን መፈጸማቸውን የሚያሳዩ ተአማኒ መረጃዎች እንደደረሱትም ገልጿል። በባህር ዳር ከተማ ሰባታሚት አካባቢ መስከረም 29ና 30 ቀን ሶስት ወንድማማቾችን ጨምሮ በርካታ ሲቪል ሰዎች፣ በሰሜን ጎጃም ዞን አዴት ከተማ መስከረም 29 ቀን ፍልሰታ ደብረ ማርያም የሚኖሩ 12 የአብነት ተማሪዎች وكانت امر لوجه سيبيل زوج በምስራቅ ጎጃም ዞን አማኑኤል ከተማ ጥቅምት 3 ቢያንስ 8 ሲቪል ሰዎች በቤት ለቤት ፍተሻ እንደተገደሉ ከተአማኒ ምንጮች ማረጋገጡን በማሳያነት አንስቷል። እንዲሁም በምስራቅ ጎጃም ዞን ጎንቻ ሲሶነስ የወረዳ ግንደወይን ከተማ ሞጣበር ተብሎ በሚጠራ አካባቢ መስከረም 18 ቀን አንድ በጥይት የቆሰለን ግለሰብ እናቱና እህቱ በባጃጅ አሳፍረው ወደ ሕክምና ተቋም በመውሰድ ላይ እያሉ የመንግስት የጸጥታ አካላት ባጃጁን አስቁመው ሁሉንም ተሳፋሪ ተሽከርካሪ ካስወረዱ በኋላ የቆሰለው እኛን ሲዋጋ ነው በሚል ምክንያት የባጃጅ አሽከርካሪውን ጨምሮ አራቱን ሰዎች በጥይት እንደገደሏቸው ኮሚሽኑ አነጋገርኳቸው ያላቸውን ነዋሪዎች ዋቢ አድርጎ አመልክቷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር የእጅ ስልክ ላይ ደውለን ስልካቸው ባለመነሳቱ በኢሰመኮ የወጣውን መግለጫ በተመለከተ ከመንግስት ወገን ምላሽ ለማግኘት ያደረግነው ሙከራ ለጊዜው ሊሳካልን አልቻለም። ይሁን እንጂ በአማራ ክልል የሚንቀሳቀሱ ጽንፈኛና ዘራፊ ብሎ የሚጠ ራቸው አካላት ላይ የሕግ ማስከበር የሚለውን እርምጃ መውሰዱን የሚገልጸው መንግስት መከላከያ ሰራዊቱ ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም አስተባብሏል። በሰላማዊ ሰዎች ላይ ስለሚደርሰው ጉዳት ከመንግስት በኩል እስካሁን በይፋ የተሰጠ መግለጫ ግን የለም። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ ግን ኮሚሽኑ ስለ ጉዳቱ ከመንግስት ወገንም መረጃ ማግኘቱን ገልጸዋል። እኛ የምናደርገው ምንድን ነው? ሁልጊዜ መረጃዎችና ማስረጃዎች ላይ ነው ሪላይ የምናደርገው። ያገኘነው መረጃ በምን ያክል መልኩ እየተረጋገጠ እና የጸዳ ነው የሚል ነገር ነው። አንዳንድ ጉዳዮች ላይ የመንግስት አካላትን ምስክርነትን ያገኘንባቸው ጉዳዮች አሉ። ቅድም እንዳልኩ፣ ለምሳሌ ከመፈላቀር ጋር በተያያዘ እና በመሳሰሉት ጉዳዮች ላይ። ስለዚህ እንደዚህ አይነት መግለጫዎች በምናወጣበት ጊዜ የማስረጃዎቹን ጥንካሬ እናያለን። ያንን ይዘን ከዛ በኋላ መግለጫ እናወጣለን ማለት ነው። በባህር ዳር በፍኖ ተሰላም በጎንደር እና በወልዲያ ከተሞች በትጥቅ ግጭቱ ቆስለው ሕክምና ሲከታተሉ የነበሩ የተወሰኑ ሲቪል ሰዎችና የታጠቁ ቡድኑ አባላት በመሆን በመንግስት የጸጥታ አካላት የተጠረጠሩ ሰዎች ሕክምናቸው እንዲቋረጥ ተደርጎ ወዳልታወቀ ስፍራ ከተወሰዱ በኋላ ከፊሎቹ ከተወሰኑ ቀናት በኋላ ወደ ሕክምና ተቋማቱ መመለሳቸውን የገለጸው ኢሰመኮ ቀሪዎቹ ያሉበትን ሁኔታ ግን ማረጋገጥ አልቻልኩም ብሏል። ኢሰመኮ በዛሬው መግለጫው በየደረጃው የሚገኙ ሲቪል የመንግስት የስራ ኃላፊዎች ላይ ያነጣጠሩ ጥቃቶች፣ ግድያዎችና እገታዎች በታጠቁ ኃይሎች መፈጸማቸውንም አመልክቷል። መስከረም 28 ቀን 2016 ዓ ም የአማራ ክልል ምክር ቤት የሕግ ፍትሕና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢን ጨምሮ በቁጥር ያልገለጻቸው የመንግስት የስራ ኃላፊዎች ከባህር ዳር ወደ ደብረ ታቦር ሲሄዱ አለምበር ከተማ አካባቢ በታጣቂዎች ተገድለዋል ያለው ኮሚሽኑ በተለያዩ የክልሉ አካባቢዎች ማረሚያ ቤቶችና ፖሊስ ጣቢያዎች ላይ ጥቃት በመሰንዘር ታራሚዎችና ተጠርጣሪዎች እንዲያመልጡ መደረጉንም ገልጿል። ይህ በእንዲህ እንዳለ በክልሉ ካለው ግጭት ጋር ተያይዞ ያስገድዶ መድፈር ድርጊቶችም አሳሳቢ መሆናቸውን የገለጸው ኮሚሽኑ የሕክምና አገልግሎት ለማግኘት በተለያዩ የጤና ተቋማት መድረስ የቻሉትን ተጎጂዎች ቁጥር ብቻ መሰረት በማድረግ ከሐምሌ ወር 2016 ዓ ም ጀምሮ ቢያንስ 200 የአስገድዶ መድፈር ተጎጂዎች በጤና ተቋማት ተመዝግበዋል ብሏል። ከተጎጂዎች መካከልም የሀገር ውስጥ ተፈናቃይ ሴቶች እና የጤና ባለሙያ ሴቶች ጭምር እንደሚገኙበት ጠቅሷል። እስካሁን ያሉ የአስገድዶ መድፈር ድርጊቶች በማን እንደተፈጸሙ ግን አልገለጸም። ስለዚህ ጉዳይ የጠየቅናቸው ዶክተር ሚዛኒ አባተ አሁን ውስጥ አሁን ደግሞ እያየን ያለ ነው። ሴቶች እየተደፈሩ የህክምና ባለሙያዎችን የሀገር ውስጥ ተፈናቃዮችን ጨምሮ የአሳሳቢ ጉዳይ ነው እና በመንግሥትም በኩል እነዚህ ነገሮች ከፍተኛ ትኩረት ተሰጥቷቸው የሚፈለገው እርምጃ ሊወሰድ ይገባል። ነው አሁን እንደተባለው እንግዲህ በዚህ ስፔሲፊካሊ በማን የተፈጸመባቸው የመሳሰሉ ጉዳዮች ደግሞ ቅድም እንዳልኩ በሰፊ በሆነ ምርመራ ዝርዝር የሆነ እይታ የሚያስፈልገው ነው። ከትጥቅ ግጭቱ መስፋፋት ጋር ተያይዞ በሲቪል ሰዎች የንግድና የመሠረተ ልማት ተቋማት ላይ ዝርፊያና ጉዳት እንዲሁም የማሳ ላይ ሰብል ውድመት እየተከሰተ መሆኑን በመግለጫው ተመልክቷል። በአንዳንድ አካባቢዎች የትምህርት ተቋማት ለወታደራዊ አገልግሎት መዋላቸውንና ሕጻናት ከትምህርት ውጭ መሆናቸውን፣ አገልግሎት ለማቋረጥ የተገደዱ በርካታ የህክምና ተቋማት መኖራቸውን፣ በአንዳንድ ስፍራዎች ደግሞ ጥቃትን አሊያም ግጭትን በመሸሽ ነዋሪዎች ሙሉ በሙሉ ከቀያቸው ተፈናቅለው በአሳሳቢ ሁኔታ ላይ እንደሚገኙም ኮሚ አመልክቷል። በመጠን ባይጠቅስም የተለያዩ አምራች አካባቢዎች ምርት ያቋረጡ መሆናቸውን እንዲሁም በእንቅስቃሴ ገደብና የሰዓት ላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ መቋረጥና ተያያዥ ጉዳዮች ነዋሪዎች ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውንም ኮሚሽኑ ገልጿል። ኮሚሽኑ ግጭቱን በዘላቂነት ለመፍታት ለሁሉም ሰላማዊ አማራጮች አሁንም ቅድሚያ እንዲሰጥ ሲልም ጥሪ አቅርቧል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በተከበረው የመከላከያ ሰራዊት ቀን ላይ ባደረጉት ንግግር የውስጥ ችግሮች በድርድር እንዲፈቱ ጥሪ ማቅረባቸው ይታወሳል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የውስጥ ችግሮች በንግግር ካልተፈቱ ጠላቶቻችን ያሏቸው አካላት እርስ በርሳችን እያጫ ሲቀረሱን የገዛ ሀገራችንን ወደ ማፍረስ ያስገቡናል ብለዋል። በሀገር ውስጥ የሚታዩ ግጭቶችን በድርድር የመፍታት ጥያቄዎች ከተለያዩ የውጭና የሀገር ውስጥ ኃይሎችም እየቀረቡ ቢሆንም ከህወሓት ጋር ከተደረገው ድርድር በኋላ ውጤታማ ድርድር አልታየም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁን የትንታኔው መጽሄት ይቀጥላል። በትግራይ ክልል ጊዜያዊ አስተዳደር ክልከላ የተደረገበት የህወሀት ስብሰባ ከሁለት ሳምንታት በኋላ እንዲካሄድ የፓርቲው ተሰብሳቢ ካድሮች ትላንት ወስነዋል። የስብሰባውን ውሳኔ አስመልክቶ ህወሀት ትላንት እሁድ ማምሻውን ባወጣው መግለጫ የክልሉ ጊዜያዊ አስተዳደር በፓርቲው ካድሬዎች ላይ በወሰደው እርምጃ እርምት እንዲያደርግ ጠይቋል። የጊዜያዊ አስተዳደሩ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳኢ ሀለፎም ለአሜሪካ ድምጽ በሰጡት መልስ የስብሰባው ተሳታፊዎች ስክነትና ማስተዋል የጎደለው ተቀባይነት የሌለው ስራን የፈጸሙት ሲሉ ተችተዋል። አሁንም የመንግስት እርምጃ መውሰድ በሚገባው ጊዜ እርምጃ ይወስዳል ሲሉም በአጽንኦት አስታውቀዋል። ሙሉጌታ ጽባህ ተጨማሪ ያለው የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳም ወቅቱን ያልጠበቀና ህገወጥ ነው በሚል እንዳይካሄድ ክልከላ ያስተላለፉበት የህወሀት የካድሬዎች ስብሰባ ያጠራሩን አግባብነት ከተነጋገሩበት በኋላ ፓርቲው ያጋጠሙትን አደጋዎች አስመልክቶ ባጸደቀው ዋና አጀንዳ ላይ ከሁለት ሳምንታት በኋላ ተገናኝቶ ለመወያየት በመወሰን ተበትኗል። ከጊዜያዊ አስተዳደሩ ክልከላ ባንጻሩ ባለፈው ሳምንት ቅዳሜና እሁድ በመቀለ ከተማ ሰማዕታት ሐውልት አዳራሽ የተካሄደው የካድሬዎቹ ስብሰባ በማጠናቀቂያው ላይ ባወጣው መግለጫ የፓርቲው ከፍተኛ መራሮች አስቀድሞ ካድሬዎችን ሰብስበው ባለማነጋገራቸው ወቀሳ አቅርበዋል። በቀጣይ በፓርቲው ላይ ያጠላው አደጋ ምንድን ነው በሚል በቀረጸው ዋና ና መነጋገሪያ አጀንዳ ችግሩ በተረጋጋ መንፈስ እንዲገመግምና የውስጥ ማጥራት እንዲያካሄድ ከስምምነት ላይ መድረሱን መግለጫው አስታውቋል። ፓርቲው ባለፈው ሳምንት ቅዳሜ ጥቅምት 17 ቀን 2016 ዓ ም ከቀትር በኋላ በጀመረው ስብሰባ የተላለፈው ጥሪ አግባብነትና የተሳታፊዎችን ዝርዝር በማየት ተወያይቶበታል። በዚያው እለት የክልሉ ጊዜያዊ አስተዳደር በጽሁፍ ባወጣው መግለጫ ግን የጊዜያዊ አስተዳደሩ አመራሮች ከፓርቲው ኃላፊዎች ጋር ውይይት ማድረጋቸውንና ስብሰባው እንዲቆም መስማማታቸውን አስታውቋል። መግለጫው አክለውም ለስብሰባ ወደ መቀለ የገቡት የመንግስት አመራሮች ጊዜያዊ አስተዳደሩ ትኩረት ወደ ሰጠበት እህል የመሰብሰብ ስልጣን የመከላከልና የመስኖ ልማት ዝግጅት ስራ ላይ እንዲሰማሩ መግባባት ላይ ተደርሰዋል ብለዋል። ከዚህ ውጭም በክልል ደረጃ በመቀለ ከተማ የሚካሄድ ስብሰባ እንደሌለም አመልክቶ ነበር። ይሁን እንጂ ትናንት እሁድ ጥቅምት 18 ቀን 2016 ዓ ም በቀጠለው በህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተመራው የካድሬዎች ስብሰባ ከሰዓታት ቆይታ በኋላ ሲጠናቀቅ ባወጣው መግለጫ የስብሰባው ዋና አጀንዳ የሆኑት ጉዳዮች ከሁለት ሳምንታት በኋላ እንዲታዩ ወስኗል። የክልሉ ጊዜ አስተዳደ በፓርቲው ካድሬዎች ላይ የወሰደው እርምጃ ተቋማዊ አሰራርን ያልተከተለ ነው ሲል የተቸው መግለጫው እርምት እንዲያደርግም ጠይቋል። ባለፈው ሳምንት ከመንግስት የስራ ኃላፊነት ውጭ ሲንቀሳቀሱ ተገኝተዋል በሚል ስድስት የዞን አመራሮች በጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ከስራ ቦታቸው እንዲነሱ መደረጋቸው አይዘነጋም። የህወሀት ካድሬዎች ስብሰባ ተሳታፊዎች ያስተላለፉት ውሳኔ አስመልክቶ ለአሜሪካ ድምፅ ምላሽ የሰጡት የክልሉ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳ አይሃለፎም ጊዜያዊ አስተዳደሩ ስብሰባውን እንዳይካሄድ ያገደው ተሳታፊዎቹ የመንግስት ሰራተኞችና አመራሮች እንደመሆናቸው ጊዜያዊ አስተዳደሩ ቅድሚያ የሰጣቸው ተግባራት በመኖሯቸው እንደሆነ አስረድተዋል። ጊዜያዊ አስተዳደሩ ስብሰባው ትክክል አይደለም ያለው በአሁኑ ሰዓት መሰራት ለሚገባቸው ወቅቱን ያልጠበቀ ዝናብ በምርት ላይ ጉዳት ሳያደርስ የመሰብሰብና አንበጣን የመከላከል ተግባራት የትኩረት አቅጣጫ በማስቀመጡ ነው። ይኸውም ቅድሚያ እንዲሰጠው በጊዜያዊ አስተዳደሩ ብቻ ሳይሆን በህወሀት መሪዎችም ጭምር መግባባት ላይ ተደርሶ ስብሰባውን ለሌላ ጊዜ እንዲተላለፍ ስለተወሰነ ነው። ስብሰባው የተካሄደው ከዚህ የጋራ ውሳኔ በኋላ ነው። መንግስት የሚወስነውን የሆነ አካል ተነስቶ ይህ ይሁን፣ ይህ ደግሞ አይሁን ማለት ትክክል አይደለም። ከኃላፊነት የተነሱት ሰዎች ከአሁን በፊት የተመደቡት በስብሰባ አይደለም። ከስራ ቦታ ሲነሱም በስብሰባ አይሆንም። በስብሰባ እገሌን መድቡት እገሌን ደግሞ አቆዩት ማለት ትክክል አይደለም። አሁንም የጊዜው አስተዳድሩ እርምጃ እንደየአስፈላጊነቱ እንደሚቀጥል አቶ ረዳይህ አመልክተዋል። ሹመት በሚገባቸው ቦታዎች ላይ ሰዎች ይሾማሉ ከስራ ምድብ ማንሳት በሚያስፈልግበት ጊዜ ደግሞ ይነሳሉ። ከዚህ ውጭ ያለው ስክነትና ማስተዋል የጎደለበት ጩኸት ነው። በጉዳዩ ላይ የካድሬዎቹን ስብሰባ ካስተባበሩት የህወሀት አመራሮች በስልክና በአካል በመቅረብ ማብራሪያ ለማግኘት በተደጋጋሚ ያደረግኩት ጥረት ለጊዜው አልተሳካም። ህወሀት በኢትዮጵያ ምርጫ ቦርድ የተሰረዘው ህጋዊ ሰውነቱ እንደማይመለስለትና ዳግም መስፈርቱን አሟልቶ የእውቅና ጥያቄ እንዲያቀርብ መወሰኑና ፓርቲው በአንጻሩ ይህ ውሳኔ መቃወሙን ቀደም ሲል መዘገባችን ይታወሳል። ለአሜሪካ ድምፅ ሙሉጌታ ጽብሀም መቀለም። ወደ ተከታዩ ዘገባ ስናልፍ በጸጥታ ችግር መኸር በማለፉ ረሃብ የጸናባቸው የወለጋ ዞኖች አቤት የምንልበት አካል አጣን ሲሉ ተማጽነዋል። ባለፉት ሁለት ዓመታት በተፈጠረው የጸጥታ ችግር የምግብ እጥረት የተከሰተባቸው የምዕራብና ቄለም ወለጋ ዞኖች ነዋሪዎች አሁንም እርዳታ እየደረሳቸው እንዳልሆነ ተናግረዋል። የዞኖቹ የአደጋ ስጋት ቅነሳ ስራ አመራር ጽህፈት ቤቶች ግን በቂ ባይሆንም እርዳታ ማድረስ እንደጀመሩ አስታውቋል። ጸሐይ ዳምጠው ተከታዩን ዘገባ ልካለች። በኦሮሚያ ክልል ምዕራብ እና ቄለም ወለጋ ዞኖች ላለፉት ሁለት ዓመታት የቀጠለው የጸጥታ ችግር የአርሶ አደሮች ማሳ ጾም እንዲያድር የተዘራውን ቢሆን አዝመራው ደርሶ መከሩ እንዳይሰበሰብ ምክንያት ሆነዋል። በዚሁ የጸጥታ ችግር ለሁለት የመኸር ወቅት ምርት አለመመረቱ ደግሞ በተለይ በርካታ ህጻናት በምግብ እጥረት እንዲጎዱ ማድረጉን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪ ወይዘሮ መርጊቱ ዋቆያ በሰጡት አስተያየት ላለፉት ሁለት ዓመታት በምግብ እጥረት እየተሰቃዩ እንደሆነ ገልጸዋል። በምግብ እጥረት ምክንያት ብዙ ህጻናት በእጃችን ላይ ተገርቷል። ጠዋት አንዱን ማታ ሌላውን እየቀበር ነው። ምንም አይነት ድጋፍ እያገኘን አይደለንም። ስለ እርዳታ ምንም አልሰማንም። ብሰጡን እና ልጆቻችን ብተርፉልን እኛም ምግብ ብናገኝ ደስታችን ነው አሁን በአስከፊ ህይወት ውስጥ እንገኛለን። በምዕራብ ወለጋ ዞን የቤጊ ወረዳ ለምግብ እጥረት ከተጋለጡት አካባቢዎች መካከል ይጠቀሳል። የወረዳው ነዋሪ አቶ ነጋሳ ቱቾ የምግብ እጥረት ስላስከተለው ችግር ሲያስረዱ ህጻናት ከምግብ እጥረት ጋር በተያያዘ በሽታ እየሞቱብን ነው። አንዳችም እርዳታ አልደረሰንም። መንገድ የለንም። በጸጥታው ችግር ትራንስፖርት የለንም። በእግራችን ወደ ወረዳ ከተማ ለመሄድ አስቸጋሪ ነው። የመንግስት የጸጥታ ኃይሎች እና የኦሮሞ ነጻነት ሰራዊት ታጣቂዎችም ያስቸግሩናል። አቤት የምንልበት አካል አጥተናል። ይህ ኑሮ አይደለም። እኛ ምንም ሳይጎድለን በሰላም እጦት ልጆቻችንን እያጣን ነው። የሰው እጅ እያየን ነው። አሁንም የሚሰማን ካለ ህይወታችንን ያስርፍልን። የምዕራብ ወለጋ ዞን የአደጋ ስጋት ቅነሳ ስራ አመራር ጽህፈት ቤት ኃላፊ ወይዘሮ ነጻነት አለማየሁ በነዋሪዎች ለተነሱ ቅሬታዎች ተከታዩ ምላሽ ሰጥተዋል። በአካባቢው ባለው የጸጥታ ችግር ህብረተሰቡ እርሻውን በአግባቡ ባለማከናወኑ የምግብ እጥረት ተከስቷል። በእኛ በኩል በቤጌና በቆንዳላ ወረዳዎች እርዳታ እያደረስን ነው ለቤጌ ወረዳ ከ2014 ዓ ም ጀምሮ እስካሁን ድረስ ከ አምስት ሺ ኩንታል በላይ ስንዴ ሰጥተናል። በልዩ ልዩ የበጎ አድራጎት ድርጅቶችን በኩል የህፃናት ምግብን ጨምሮ እርዳታ እየተደረገላቸው ነው። በቆንዳላ ወረዳም ከ2015 ዓ ም ጀምሮ 4900 ኩንታል እህል አድርሰናል። የቄለሞለጋ ዞን የአደጋ ስጋት ቅነሳ ስራ አመራር ጽሕፈት ቤት ኃላፊ ተወካይ አቶ ተሻለ ተፈራ ለአሜሪካ ድምፅ እንደተናገሩት በርካታ የአካባቢው ነዋሪዎች በጸጥታ ችግር ተፈናቅለዋል። በጸጥታው ችግር ሳቢያ ከዞኑ አስራ ሁለት ወረዳዎች ውስጥ የአብዛኛው ነዋሪዎች የተፈናቀሉ ሲሆን በአጠቃላይ ከ65000 በላይ ናቸው። የሸሹትም ወደ የወረዳዎቹ ከተሞች ነው። በአሁኑ ወቅት በህብረተሰቡ ውስጥ ተቀላቅለው እየኖሩ ነው። ከእነርሱም ውስጥ በጋው ቀቤ ወረዳ ቀቤ ከተማ በመጠለያ ተጠልሎ ያሉት ወደ 400 አባወራዎች ማለትም ወደ 2000 ሰዎች ይሆናሉ። በተለያዩ አካላት እርዳታ እየተሰጣቸው ነው። በቂ ነው ማለት ግን አይቻልም። በጣም ችግር ውስጥ ስለሆኑ ተጨማሪ የምግብ እህልና ሌሎችም ለአንድ ተፈናቃይ የሚያስፈልግ ነገር ሊደርሳቸው ይገባል። ተፈናቃዮቹ እርዳታ እየደረሰን አይደለም፣ በአስቸኳይ እንድሰጠን እንሻለን ብሉም የሁለቱ ዞኖች የአደጋ ስጋት ቅነሳ ስራ አመራር ጽህፈት ቤቶች የስራ ኃላፊዎች ግን እርዳታ እየደረሰ ነው ባዮች ናቸው። ይሁንና በጸጥታው ችግርና በእርዳታው መጠን ማነስ ለምግብ እጥረት የተጋለጡ ዜጎች ለከፋ ጉዳት እየተዳረጉ እንደሆኑ የገለጹት የስራ ኃላፊዎቹ በተለይ ህጻናቱን ለመታደግ መንግስት ብሄራዊና መንግስታዊ ያልሆኑ ድርጅቶች አስፈላጊ ድጋፍ እንዲያደርጉ ተማጽነዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባም። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በኢትዮጵያ በርካታ ማህበራዊና ኢኮኖሚያዊ መብት ጥሰቶች እንደተፈጸመ የገለጹ ልዩ ልዩ የሰብአዊ መብቶች ተቋማት አገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ አስታወቁ። የፕሮፌሰር መስፍን ወልደ ማርያም ፋውንዴሽን ትላንት እሁድ ባዘጋጀው ውይይት መድረክ ላይ የተናገሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባ ዶክተር ብራይትማን ገብረ ሚካኤል በጦርነትና በግጭት በድርቅ በቤቶች ፈረሳና በሌሎችም ምክንያቶች አገሪቱ የተለያዩ የማህበራዊና ኢኮኖሚያዊ መብቶች ጥሰት እንደተፈጸመ አትተው በአጠቃላይ ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ ገልጸዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ በበኩላቸው በኢትዮጵያ በተለያዩ ዘርፎች የዜጎች ፖለቲካዊና የሲቪል መብቶች እየተጣሱ እንዳሉ ጠቅሰው መንግስት የዜጎችን መብቶች የማክበርና የማስከበር ኃላፊነቱን እየተወጣ እንዳልሆነ አመልክተዋል። የቀድሞ የአዲስ አበባ ዩኒቨርሲቲ መምህርና የህግ ምሁሩ አቶ ሙሉጌታ አረጋዊም በኢትዮጵያ መንግስትን የሚቆጣጠሩ ተቋማት አለመኖር ችግሩን እንዳባባሰው አስገንዝበው እንደ ሀገር ፈተና ላይ ወድቀናል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የሰብአዊ መብቶች ተሟጋችና የኢትዮጵያ ሰብአዊ መብቶች ጉባኤ መስራች የነበሩትን የፕሮፌሰር መስፍን ወልደ ማርያም ሦስተኛ የሙት ዓመትን ለማሰብ በስማቸው የተቋቋመው ፋውንዴሽን ትላንት እሁድ ጥቅምት 18 ቀን 2016 ዓ ም የውይይት መድረክ አዘጋጅቷል። በመድረኩ ላይ የመነሻ ጽሑፍ ካቀረቡት አንዱ በኢትዮጵያ የሰብአዊ መብቶች ኮሚሽን የማህበራዊና ኢኮኖሚያዊ መብቶች ዲሬክተር ዶክተር ብራይትማን ገብረ ሚካኤል ባለፈው ዓመት በጦርነት፣ በግጭት፣ በኑሮ ውድነት እና በድርቅ የተነሳ የበርካታ ዜጎች ሰብአዊ መብቶች እንደተጣሱ አውስተዋል። ድርቁ በጣም በተስፋፋባቸው አካባቢዎች በተለይ ከኦሮሚያ ወደ ቦረና አካባቢ ከዛ ሶማሊያ ከዛ ወደ ደቡብ አካባቢዎች ወደ ቡርጂ ኮንሶ አካባቢ ስንሄድ በመቶ ሺዎች የሚቆጠሩ ማህበረሰብ ክፍሎች ናቸው ለረሃብ የተጋለጡት። ከዛ ደግሞ የመኖሪያ ቤት መብትን በተመለከተ እሱም ብንወስድ በተለይ የሸገር ከተማ ምስረታን ተከትሎ የተደረጉ የቤት ፈረሳዎች ነበሩ፣ አስገድዶ ማስነሳት። የትምህርት መብትን በተመለከተ ስፔሲፊካሊ ደግሞ ስናነሳ አብዛኞቹ ጦርነት የተደረገባቸው አካባቢዎች ኦሎሞስት የትምህርት ቤቶች የካምፕ መሆኑ አገልግለዋል። በተለይ ትግራይ ክልል ላይ በቅርቡም ያደረግነው ክትትል ስላለ ለትምህርት ዝግጁ የሆኑ ተቋማት አይደሉ። ትምህርት ለማስተማር የሚያስችሉ አይነት አልነበረም። አብዛኞቹ ጦርነቱ የነበረባቸው አካባቢዎች ላይ እንደዚ አይነት ሁኔታዎች አሉ። አሁንም በተለይ ጦርነት እየተደረገ ባለበት፣ ግጭት ባለበት የአማራ ክልል ላይ አብዛኞቹ አካባቢዎች የትምህርት ቤቶች እንዳልጀመሩ የትምህርት መብትን መለከቱ ናቸው። ይህ ሁሉ ሲሆን በመንግስት አካላት በኩል አፋጣኝ ምላሾች አልተሰጡም፣ የፖሊሲ ጥበቃዎችም አልተደረጉም። በተለይም የቤቶች ፈረሳ እርምጃው ህግንና ስርዓትን የተከተለ አልነበረም የሚሉት ዶክተር ብራይትማን በማህበራዊና ኢኮኖሚያዊ መብቶች ጥበቃ ላይ የመንግስት ባለሥልጣናት ግንዛቤ ማነስም ለችግሮቹ መባባስ አስተዋጽኦ ማድረጉን አስረድተዋል። የሰብአዊ መብቶችን ለመጣስ መመሪያው ይፈቅድልናል እያሉ ህግን የሚጠቅሱ መስሪያ ቤቶችም እንዳሉ ዶክተር ብራይትማን ሳይጠቅሱ አላለፉም። በውይይት መድረኩ ላይ ሌላው ጽሑፍ አቅራቢ የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋ የገመቹም በክትትልና ምርመራ ደርሰንባቸዋል ያሏቸውን የመብቶች ጥሰት ዘርዝረዋል። የጉልነት መብት ላይ ስንመጣ ያንን የማክበር ችግሮች አሉ። ለምሳሌ በቤት ፈረሳው ላይ የብሔር ማንነትን መሰረት ያደረጉ ጥሰቶች እንደነበሩ የተመለከትንበት አድሏዊ እና የጅምላ እስር በሰሜን ኢትዮጵያ በነበረው ጦርነት የትግራይ ተወላጆች ላይ በሰፊው እስር እንደነበር እንደውም ደግሞ አሁንም በአማራ ተወላጆች ላይ ተመሳሳይ ጥሰቶችን እንመለከታለን። መንግስት የሰብአዊ መብት የማክበር የማስከበር እና የመጠበቅ ኃላፊነቱን በአግባቡ እየተወጣ ባለመሆኑ በርካታ ጥሰቶችን እንመለከታለን በርካታ ጋዜጠኞች የፖለቲካ መሪዎች ታሰሉት እንግዲህ እየታሰሩ እየተሰቃዩ ያሉበትን ሁኔታ ነው የምንመለከተው በአዲስ አበባና በሸገር ከተሞች ከነበረው የቤቶች ፈረሳ ጋራ ተያይዞ 108 ሺህ ሰዎች ተጽዕኖ ደርሶባቸዋል ያሉት አቶ ተስፋዬ ይህንኑ ጫና ከከተሞቹ አስተዳደሮች ለማጣራት የተደረገው ጥረት ግን እንዳልተሳካ ገልጸዋል ሌላው የመድረኩ ተናጋሪ አቶ ሙሉጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የቀድሞ የሕግ መምህር ናቸው። በኢትዮጵያ የሰብአዊ መብቶች ጥሰት ችግሮችን እንዳባባሱ የጠቀሱት ምሁሩ ምክንያቶቹን ካብራሩ በኋላ እንደ ሀገር ፈተና ላይ ወድቀናል ብለዋል። ሕዝብ ድሃ ነው። ኢትዮጵያ ሕዝብ በትምህርት አልገፋ ፖለቲካል ኢንስትቱሽኖች ያሉትን ባጭሩ፣ የኢትዮጵያ ሕዝብ የሚኖረው በመንግስት በጎ ፈቃድ ነው። መንግስት ከጎለበተ፣ መንግስት ካየለ የምንቆጣጠርበት ምንም ኢንስቲትሽናላይዝድ የሆነ ነገር የለም። ከዚህ ሪያሊቲ ተነስተን ነው እየተነጋገርንበት ያለውን ነገር መገንዘብ ያለብን። አካውንታቢሊቲ ስለተባለ ብቻ አካውንታቢሊቲ አይመጣም። ለምሳሌ ባለፉት አምስት ዓመታት ስንት ሰው ሞተዋል? በጦርነት አሁንም እየሞተ ነው። የሞተውን እንኳን ልንርሳው ብንል ዛሬም እየሞተ ነው። ሞትም ማቆም አልቻለም። ፋንዳሜንታሊ ቻሌንጅድ ሆነናል። ባይዘወይ፣ መንግስትም ዘሴም ፕሮብሌም ነው። የኛ ፕሮዳክት ነው። ውይይቱን የመሩትና ራሳቸውም የመብቶች ተሟጋች የሆኑት አቶ ያሬድ ኃይለ ማርያም ደግሞ የነውር ጥግ የታየባቸው ሲሉ በገለጿቸው ያለፉት ሶስት ዓመታት ውስጥ በኢትዮጵያ ከፍተኛ ጭካኔ የተሞላባቸው የሰብአዊ መብቶች ጥሰት እንደተፈጸሙ አውስተዋል። ይሁንና ችግሩን የፈጸሙ አካላት በሕግ ሲጠየቁም ሆነ ይቅርታ ሲጠይቁ አልታዩም ብለዋል። ችግሩ አሁንም እንዳልተገታ አቶ ያሬድ ጠቅሰው መፍትሄው ምን ይሆን ሲሉ ጠይቀዋል። በዚህ አምስት ዓመት ውስጥ ኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ባህሪያቸው በኦርዲነሪ የሰብአዊ መብት ጥሰት ውስጥ ከምናቃቸው በጣም ይከፉ ቅቅል እንደተባለው የዓለም አቀፍ የወንጀል ባህሪ ያላቸው የብዙ ሰዎች ህይወት አጠቃላይ የጣለ የሀገር ሕልውና የጣለ ጦርነት ጋር ከግጭት ጋር የተያዘ የሰብአዊ መብት ጥሰት በሚፈጸምበት ሀገር ውስጥ የአንድ የሁለት ሰው ኃላፊ ጠየቅልና ይጠየቅልም ከሚለው አልፏል የኢትዮጵያ ሁኔታ። ስለዚህ ምን አይነት የተጠያቂነት መንገድ ቢመጣ ነው ኢትዮጵያ ከተሸከመችን የግፍ ጫና ነፃ የምትሆነው እና የተበደሉ ሰዎች የሚቃሱበት ለጥያቄው ምላሽ የሰጡት ዶክተር ብራይትማን ገብረ ሚካኤል የሰብአዊ መብቶች ጥሰት የከፋበትንና አሳሳቢ ደረጃ ላይ የደረሰበትን ሁኔታ ገልጸው ከዚህ ችግር የመውጫ መንገዶች አንዱ የሽግግር ፍትህ ሊሆን እንደሚችል አመልክተዋል። ያለበት ሁኔታ ሁኔታ ሁኔታ ነው ቀውስ በሆነ ምናልባት አንድ ላይ ብቻ ተለያዩ በማድረግ ረገድ የሚፈታ አይደለም። ስለዚህ ያለን አማራት ኢንክሉሲቭ የሆነ ሆሊስቲክ የሆነ መፍቻ ዘዴ ነው የሚያስፈልገ። ከእነዚህ ውስጥ አንዱ ምናልባት እንደ ኢኒሽቲቭ ሆኖ አሁን እየተሰራ ያለበት የሽግግር ፍትህ የምንለው ነው። እንግዲህ ተስፋ ኖሮት ውጤታማ እንዲሆን የሚወቴ ነው። አቶ ተስፋዬ ገመቹ በበኩላቸው ህዝቡ በትብብር ድምፁን ቢያሰማ ችግሩ ሊቀንስ ይችላል ባይ ናቸው። አሁን እየተለመደ የመጣው ነገር ምንድን ነው? የኔ አይደንቲቲ የምለው በብሔር በቋንቋም፣ በሆነ ነገር የኔ ነው የምለው ለተሰጥሰው ሲነካ እጨዋል። ነገር ግን የኔ አይደለም ብዬ ሳስብ ዳር ይዛል። ይህ አካሄድ መፍትሄ አያመጣም። ስለዚህ በጋራ መቆም ካልቻል በስተቀር መፍትሄ ማምጣት አስቸጋሪ ነው ሚሆነ ይሄ እየቀጠለ ነው ሚሆ ስለዚህ ሁላችንም የሚጠበቅብንን እናድርግ። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በሀገሪቱ ስላለው የሰብአዊ መብቶች አያያዝ አስመልክቶ ከሚመለከታቸው መንግስታዊ አካላት አስተያየት እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። ወደ እስራኤል ሐማስ ጦርነት ስናልፍ ደግሞ እስራኤል በጋዛ ወታደራዊ ዘመቻዋን ማስፋፋቷን ትላንት እሁድ ስትቀጥል ዩናይትድ ስቴትስ ለሰላማዊ ሰዎች ሕይወት እንድትጠነቀቅ ጥሪዋን በድጋሚ አሰምታለች። በሌላ በኩል የቴል አቪቭ ሐማስን ጨርሶ የመደምሰስ የዘመቻ እቅድ ፈጽሞ ሊሳካ እንደማይችል ወታደራዊ ጠቢብ የሆኑ አንድ የቀድሞ ጀነራል መኮንን አስጠንቅቀዋል። ዘገባው የቬሮኒካ ባልደራስ ነው። ደረጃ ደስታ ያቀርበዋል። የእስራኤል መከላከያ ኃይል ትናንት እሁድ በሰጠው መግለጫ አሁን የተስፋፋው የወታደራዊ ዘመቻ ኢላማ ታጣቂው ቡድን ሐማስ እንጂ የጋዛ ህዝብ አይደለም ሲል አጽንኦት በመስጠት ገልጸዋል። ይሁን እንጂ ግን በሲቪል አካባቢዎች ከፍተኛ ጉዳት መድረሱን የሚያሳዩ ተጨማሪ ዘገባዎችና ምስሎች እየወጡ ነው። የእስራኤል አካሄድና ዩናይትድ ስቴትስ እየሰጠችው ያለው ድጋፍ አሁንም ክትትል እየተደረገበት ነው። በዚህ ሳምንት በኤቢሲ ቴሌቪዥን የቀረቡት ብሔራዊ የደህንነት አማካሪ ጄክ ሱሌቫን ዩናይትድ ስቴትስ በጉዳዩ ላይ ያላትን አቋም በድጋሚ አረጋግጠዋል። ለእስራኤል እያቀረብን ያለ ነው በጦርነት ህግ መሰረት የንጹሐን ሕይወት ለመጠበቅ መወሰድ ያለባቸውን እርምጃዎችና መስፈርቶችን የሚመለከቱ ናቸው። ያ የጦርነት መሣሪያዎችን ወደ ሌላ አገራት በምናስተላልፍበት ጊዜ እንዲኖሩ የምናስገድዳቸው መስፈርቶች ናቸው። ሐማስ እንደ ኤሮፓ አቆጣጠር ጥቅምት ሰባት እስራኤል ላይ ባደረገው የሽብር ጥቃት ዘመዶቻቸው ታግተው የተወሰዱባቸው አንዳንድ ሰዎች በምድር እግረኛ ጦር የሚካሄደው ጥቃት ታጋቾችን አደጋ ላይ ሊጥል ይችላል ሲሉ ያላቸውን ስጋት ገልጸዋል። ሱሊቨን ግን አክለው እንደተናገሩት ታጋቾቹን በሰላም ወደ ቤታቸው ለመመለስ የሚደረጉ በርካታ ተከታታይ ጥረቶች አሉ ብለዋል። ታጋቾች በደህና እንዲወጡ ሰብአዊ የተኩስ አቁም ለመደገፍ ተዘጋጅተናል። ያ እንዲሆንም በየቀኑ መስራታችን እንቀጥላለን። ጡረተኛው የጦር ሰራዊት ጀኔራል ሮበርት አብራምስ ወራት ሊፈጀው የሚችለውና ሐማስን ለማጥፋት የሚደረገው ጦርነት የማይቻል ተልዕኮ ተደርጎ ሊወሰድ እንደሚችል ኤቢሲ ቴሌቪዥን ላይ በሰጡት ቃለ መጠይቅ ተናግረዋል። ሐማስ እጅግ በሰው ጥቅጥቅ ባለ ከተማ መካከል የሚዘረጋው መከላከያ በቅርብ ዓመታት ካየነው በተለየ መልኩ በጣም ከባድ ውጊያን የሚጠይቅ ነው። የዚያን ነው ያህልም እስራኤላውያን ሳያውቁት ታጋሾች ያሉባቸውን ቦታዎች ኢላማ እንዳይደረጉ መጠንቀቅ አለባቸው። ጄኔራል አብራምስ ወታደራዊ ግጭት ካበቃ በኋላም ትኩረት ሊሰጣቸው ስለሚገቡ ጉዳዮችም አብራርተዋል። ሐማስ የተፈጠረው የተለየ የፍልስጤም መንግሥትና ብዙ ሰዎች እንደሚሉት የሁለት አገር መንግሥት መፍትሔ ነው። ይህ ነገር እንዴት ያበቃል ተብሎ ከተጠየቀ ይህ አንድ የሆነ ቦታ ላይ የመፍትሔው አካል መሆን አለበት። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የፍልስጤም ፍልሰተኞች ተቋም ትናንት እሁድ በሰጠው ማስጠንቀቂያ የጋዛ እርዳታ መጋዘኖችን እየወረሩ ያሉ ሰዎች ህዝባዊ ስርዓቱ መፍረስ መጀመሩን የሚያሳይ ነው ብለዋል። ማስጠንቀቂያው የተላለፈው የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በጋዛ የተኩስ አቁም እንዲደረግና ታጋቾች እንዲፈቱ ጥሪ ባደረጉበት ወቅት ነው። ከታጋቾቹ መካከል ብዙ ዜጎቹ ጥምር ዜግነት እንዳላቸው ይታመናል። እያዳመጣችሁት ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ነው የምናልፈው። ለሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ሐኪሞን ይጠይቁ ነው በዩናይትድ ስቴትስ የአዳጊ ሕፃናትና የወጣቶች አይምሮ ጤና ሁከቶች በአሳሳቢ ደረጃ ላይ እንደደረሱ የዩናይትድ ስቴትሱ የበሽታዎች መከላከያና መቆጣጠሪያ ድርጅት ወይም ሲዲሲ ያስታወቀ በሌሎች ዓለም ሀገራትም የሚታየው አዝማሚያ ያንኑ ያክል የከፋ እንደሆነም ተነግሯል። ሐኪሙን ይጠይቁ። በዛሬ ምሽት ቅንብሩ ትኩረት ያደረገውም እዚ ላይ ይሆናል። የሙያ ማብራሪያቸውን የሚሰጡን የህፃናት የወጣቶችና የአዋቂዎች ልዩ የአይምሮ ህክምና ባለሙያው ዶክተር ቢኒያም ገሰሰ ናቸው። ዶክተር ቢኒያም በፔንሲልቫኒያ ክፍለ ግዛት የሆሊስ ቤት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበር ናቸው። አሉላ ከበደን ያነጋገራቸው ዶክተር ቢኒያም በቅድሚያ ለጊዜው አመሰግናለሁ። ስለኛ አመሰግናለሁ። በዛሬው የሐኪሙን የጠየቁ ዝግጅታችን በአሁኑ ወቅት በተለይ በታዳጊ ልጆች ላይ በስፋት የሚታዩ የአእምሮ ጤና ችግሮችን ለማየት ነው። እዚህ ዩናይት ስቴትስ ውስጥ የተማሪነት እድሜ ክልል በሚባለው ከአንደኛ እስከ ሁለተኛ ደረጃ መገባደጃ እድሜ ክልል የሚገኙ ታዳጊዎችና ወጣቶች እስከ አርባ በመቶ የሚሆኑት የከፍተኛ ጭንቀትና ውጥረት ምልክቶችን አሳይተዋል ይላል የዩናይት ስቴትስ የበሽታዎች መከላከያ እና መቆጣጠሪያ ድርጅት ሲዲሲ የቅርብ ጊዜ ጥናት ውጤት ይጠቁማል። በተለይ ታዳጊዎችና ወጣቶች በዚህ ደረጃ ለነኚህ ከበድ ያሉ የጤና ችግሮች ሊያስከትሉ የሚችሉ ሁኔታዎች የመጋለጣቸው መንስኤ ምንድን ነው? ዶክተር ቢኒያም ስለ ጥናት ውጤት ውስጥ ምን ይነግሩናል? በጣም የሚያሳዝን ነው ስታቲስቲክሱ። እስከ አርባ ፐርሰንት ድረስ በታዳጊ ዕድሜ ያሉ ህጻናቶች እና ወጣቶች በአእምሮ በሽታ ይታመማሉ ሲባል በጣም ትልቅ ደረጃ ነው። ይህም አስር ልጆች ካሉ ከአራቱ በላይ የሆነ ጭንቀት ወይም ዲፕሬሽን ወይም የተለያዩ የሜንታል ልነስ የአእምሮህም ህመሞች ማለት ነው። እነዚህም እንግዲህ የተለያዩ ናቸው። ሁሉንም በአንድ ላይ ስም ትክክል ላይ መጣ ይችላል። ዋናው በህፃንነት እድሜ እስከ አስራ ሁለተኛ እድሜ ድረስ የተለያዩ በሽታዎች ናቸው። እነዚህም እንደ ኤዲኤችዲ ወይም አቴንሽን የማጣት ጭንቀት እስከ ዘጠኝ እስከ አስር ፐርሰንት ድረስ ሲሆኑ አንዳንድ ደግሞ ቢሄቨራል ፕሮብለምስ የሚሏቸዋሉ ኦፖዚሽን አለ የመሆን እና እንደዚህ አይነት ግን ወደ ጉርምስና ሲገባ ደግሞ ከአስራ ሁለት ዓመት እስከ አስራ ሰባት ዓመት ደግሞ የቢሄቨራል ፕሮብለም ሲቀንስና ዋናው ጭንቀትና ዲፕሬሽን ከዛም ወደ ሰብስተንስ ዩስ ወደ ድራግና አልኮል የመግባት አዝማሚያዎች አሉ። እነዚህ ነገሮች በልጅነት ካልተታከሙና ጥሩ አይነት አቴንሽን አግኝተው በትምህርት ቤት፣ በቤተሰብ፣ በሐኪሞች አድሬስ ካልተደረጉ የሚያስከትለው ችግር በጣም ትልቅ ነው። ዲፕሬሽን እና የአእምሮ ህመም ዝም ብሎ የማዘን ወይም የመከፋት ብቻ አይደለም። ልጆችን በትምህርት ቤት ስኬታማ እንዳይሆኑ፣ ከትምህርት ቤት እንዲያቋርጡ፣ መጥፎ መጥፎ አይነት ሁኔታዎች ውስጥ እንዲገቡ ይዳረጋል። ከአእምሮ ህመም ጋር ተያይዞ ለምሳሌ የእንቅልፍ ማጣት የእንቅልፍ መዛባት ኢምፓልሲቭ ወይም ሳያስቡት አንዳንድ ነገሮች ውስጥ የማድረግ እና በዛም ሳቢያ ወደ ድራግ ወደ ሌላ ከስርዓቱ ጋር የሚያጋጩ አይነት ጉዳዮች ውስጥ እንደ መግባት የናደድ ስሜት እና አግሬሽን ሊያመጡ ስለሚችሉ በዚሁም ደግሞ ልጆች በጥሩ አይነት አድገው በልጅነት ጥሩ ጊዜ አሳልፈው ከጓደኞቻቸው ጋር ጥሩ ጓደኝነት የሚመሰረትበትን ጊዜ አልፈው ወደ ሌላ ወደማይሆን ዝንባሌ ውስጥ እንዲገቡ ያደርጋቸዋል። እና በብዙ ነገር ነው ልጅን አፌክት የሚያደርገው። አእምሮ ሕመም ሲባል ዝም ብሎ የአእምሮ ብቻ አይደለም። አእምሮ ሕመም ከሰውነት ሕመም ጋር የተያያዘ ነው። ራሳቸውን አይዞሌት የማድረግ መጥፎ አይነት ምግቦች በመመገብ ሲሉ ሰውነታቸው እየወፈረ አሁን እዚህ አሜሪካ ሀገር እስከ ስልሳ ፐርሰንት ድረስ ሰው ክብደት አለው በጣም ወፍራሚ መሆን አይነት አለ። እና ይህ እነዚህ ደግሞ ለልብ በሽታ፣ ለደም ብዛት፣ ለስኳር ለሌላም ሌላም በሽታዎች ይዳረጋሉ። ስለዚህ አእምሮ መሽታ ስንል ዝም ብለው የአእምሮ ጭንቀት እና ምናምን ብቻ ሳይሆን ከወደፊት ጋር ከልዩ ልዩ የሜዲካል ኮንዲሽኖች ጋር እና ካልታከመ ደግሞ ከድራግ ዩዝ እና ራስን እስከ ማጥፋት ድረስ ይደርሳል። ከፍተኛ ክብደትን ቅድም ሲገልጹ ከተገቢው ክብደት በላይ የሆኑ ለተደራራቢ ሌሎች የጤና ችግሮች የሚያጋልጡ ሁኔታዎችም በዚሁ የአእምሮ ችግር ሳቢያ ሁኔታዎች ሊመቻችላቸው ይችላል እያሉን ነው። ልክ ነህ። አንዱ የሰውነት ህመም ምክንያት አንዱ ጭንቀት ነው። አብረው የተያያዙ ናቸው። ጭንቀት ያለው ሰው ለምሳሌ ህግ ስኳር በሽታ ወይም ደም ብዛት ቢኖራቸው፣ ጥሩ ምግብ ካልመገቡ፣ ራሳቸውን ካልተንቀሳቀሱ፣ ስፖርት እና ስትሬሳቸውን ሀንድል በደንብ ካላደረጉ፣ ስኳሩ ከቁጥጥር ውጭ ይወጣል። ኤክሰርሳይዝ አድርገው፣ ጥሩ ምግብ ተመግበው፣ ሰውነታቸውን ክብደት ካልወሰኑት ለስኳር የሚወስዱት መድኃኒት ከፍ ያለ ስለሚሆን የስኳሩ ከቁጥጥር ውጭ ይወጣና በዛ ምክንያት የዛ ኮንሲኩንስ ኮምፕሊኬሽኖች ይመጣሉ። ስለዚህ የአእምሮ በሽታ የሰውነት በሽታን ያባብሰዋል። ያ የመባባሱ ደግሞ የአእምሮ በሽታ ያባብሰዋል እና ቪሽስ ሳይክል ይባላል። አንዱ አንዱን መጥፎ እያደረገው እያባባሰው ሊሄድ ይችላል። በዓለም አቀፍ ደረጃም ሁኔታው ያንን ያህል የከበደ መሆኑን ጥናቶቹ ይጠቁማሉ። እድሜያቸው ከአስር እስከ አስራ ዘጠኝ ከሚገኙ ታዳጊዎች እና አፍላ ወጣቶች በዓለም አቀፍ ደረጃም ከሰባቱ አንዳቸው ለተለያዩ የአእምሮ ጤና ሁከቶች ይጋለጣሉ ይላል፣ እንዲሁ በተመሳሳይ ይፋ የተደረገ አንድ ሌላ የጥናት ዘገባ። ስለዚህስ ምን ይሉናል? እንደው ከዩናይት ስቴትስ ውጪ፣ ምንም እንኳን እርሶ የህክምና አገልግሎት የሚሰጡት በዩናይት ስቴትስ ውስጥ ቢሆን፣ በሌሎች አካባቢዎች፣ በሌሎች ሀገራትም፣ በዓለም አቀፍ ደረጃ ያለው ሁኔታ ምን ይመስላል? ለዚህስ መንስኤ ምንድን ነው? ለምን ወጣቶችና ታዳጊዎች እንዲህ በበረታ የአእምሮ ሁከት በዚህ ጊዜ መታመም ወይም መጋለጥ ቻሉ? በጣም ጥሩ ጥያቄ ነው። እንደው በስታቲስቲክሱ የአሜሪካው በደንብ ተጋን ይወራል እና ይታወቃል እንጂ የአእምሮ ህመም በሽታ በሁሉ አለም ውስጥ የተሰራጨ ነው። አፍሪካ ውስጥ ይህን ያህል አይደለም ስታቲስቲክሱ፣ ግን ህመሙ አለ። ምን ያህል ከቨሬጅ አለው፣ ምን ያህል እርዳታ አለ፣ ሌላ ጥያቄ ነው። እንጂ በደብሊው ኤች ኦ በሚወጣው ስታቲስቲክስ ጭንቀትና የአእምሮ መታመን እስከ አስራ አምስት ፐርሰንት ወጣቶች ዲፕሬሽን አላቸው እስከ ሀያ ፐርሰንት ማለት አንድ ከአምስት ውስጥ በአንድ አመት ውስጥ ራሳቸውን የማጥፋት ሀሳብ ነበራቸው አስር ፐርሰንት ወይም አንድ ከአስር ራሳቸውን የማጥፋት ሙከራ አድርገዋል እና ይሄ በጣም የሚያሰራ አይነት ስታቲስቲክስ ነው ለምንድን ነው ሲባል እንግዲህ የአእምሮ ህመም ብዙ አይነት መንስኤዎች አሉት። አንደኛ እንደምታየው አለማችን በጣም አስጨናቂ እየሆነ መጥቷል። ስትሬስ በያለበት ነው። ጦርነት በያለበት ነው። ሁን ሰሞኑን የምናየው የዛና የእስራኤል ሁኔታ እንደ ፖለቲካ ውስጥ መግባት አልፈልግም። ግን እስኪ እነዛን ልጆች ሆነ አስበው ምን አይነት ጭንቀት ውስጥ እንዳሉ እና በሁለቱም በኩል በጣም አስፈሪ ሁኔታ ናቸው። እነዚህ ልጆች እንግዲህ ሲያድጉ ማንን ነው የሚያምኑት? ምን አይነት ሁኔታ ነው ያለው? እና ልክ እንደዚሁ በኢትዮጵያም በሌላም በኩል ብታየው ልጆች የሚፈልጉት ምንድን ነው? ሰላም ነው። እናትና አባት ከጓደኞቻቸው ጋር ተጫውተው ተምረው አድገው አገር እናቀናለን የሚል አይነት አስተሳሰብ መኖር እያለበት ግን ያለው ሁኔታ የዓለም አዝማሚያው ብዙ ቦታ ጥሩ አይደለም። በተለያዩ ቦታዎች የዘረኝነት ነገር አለ። ስለዚህ ይሄ ለጭንቀት እንትን ይላል። ከዛ ደግሞ እንግዲህ ዋናዎቹ መንስኤዎች ስናስብ የኬሚካል ኢምባላንስ አለ በጭንቀት ውስጥ በዘር የሚተላለፍ በሽታ አለ። የሰዎች ፐርሶናሊቲ የተለያየ ነው እና አንድ ሁኔታ አንድ ሰው ላይ ትልቅ ጭንቀት ሲፈጥር፣ አንዳንድ ሰዎች ደግሞ ያንን ምንም ላይመስላቸው ይችላል። ዶክተር ቢንያም ቀደም ብለው አንድ መሰረታዊ ነገር አንስተዋል። ከነኚህ ህመሞች በዩናይትድ ስቴትስ ውስጥ በከፍተኛ ደረጃ ልጆች መታየት ባሻገር ካልታከሙ በጊዜው የሚያመጡትን ጣጣ በሕክምና ያልተረዱ ተስማሚ በሚባሉ ሌሎች አማራጮችም ያልታከመ አካላዊና የአእምሮ ጤና ሁኔታ፣ እነኚህ ልጆችና ወጣቶች በአዋቂነት እድሜያቸው የተሟላና አመርቂ የሚሰኝ ህይወት እንዳይኖራቸውም ያደርጋል ይላል። ይሄ እንግዲህ ከህመሙ መባባስና የህመም ሁኔታ ከመኖሩም በተጨማሪ በሕይወታቸውም የተሳካላቸው እንዳይሆኑ ያደርጋል የሚል የሳይንስ ድምዳሜ ተሰምተዋል። ስለዚህ ስ ምን ይላሉ? አንዱ ነገር የአእምሮ ህመም ከስቲግማ ጋር የተያያዘ ነው። እነዚህ ስቲግማ የሚባሉት ትክክል ያልሆኑ አይነት አስተሳሰቦች እና የአእምሮ ህመም ለምሳሌ ህፃናትን አፌክት ሊያደርግ አይችልም ተብሎ የሚታሰብ አይነት ነገሮች አሉ። እነዚህ አስተሳሰቦች ለምሳሌ እናትና አባት ካለው ጥሩ ምግብ ከበላ ትምህርት ቤት ከሄደ ሁሉ ነገር ከተሟላለት ለምንድነው ለምንድን ነው ልጅ የሚያማው ጭንቀት ወይም ዲፕሬሽን ወይም ሌላም ነገር ሊኖረው የሚችለው ብሎ የሚያስቡ ሰዎች ይኖራሉ። ይሄ ትክክል አይደለም። እንደዚህ አይነት አስተሳሰቦች ህፃናትና ወጣቶች በጊዜ ጥሩ አይነት ሕክምና ከማግኘት ወደኋላ ይሰበስቧቸዋል፣ ይቆጥቧቸዋል። በጊዜ የታከመ ምንም ነገር ቢሆን ስለ አእምሮው ብቻ ማውራት አልፈልግም። ማንኛውም ነገር ከስረ መሰረቱ በጊዜ ህክምናና የሚያስፈልገው ነገር ከተደረገ መቆጠብ ይችላል በጊዜ ማስታገስ ይቻላል ሳይብስ መቆጣጠርም ይቻላል መልካም ስለተዘነጋው የታዳጊዎች እና የወጣቶች የአእምሮ ህክምና በርከት ያሉ ነጥቦችን የተመለከተ ውይይት ነው ያደረግነው በዚህ ሰዓት ፕሮግራማችን የሚከታተሉ ወላጆች ብዙ ቁም ነገሮችን የሚይዙ ይመስለኛል የጤና እንክብካቤውና ክትትል ብቻ ሳይሆን ነገሮች ሳይባባሱ መከላከል የሚያስችሉ መንገዶችንም ጠቋሚ ሁኔታዎችንም ገልጸዋል። ዶክተር ቢንያም ገሰሰ የአእምሮ ሐኪምና እንዲሁም በተለይ ታዳጊና የወጣቶች አእምሮ ህክምና ልዩ ባለሙያ፣ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ውይይት መልሼ አገኛችኋለሁ። እግዜር ይስጥልኝ ነው። እኔም እንደዚህ አይነት አጋጣሚ ብቼ ስለ ሞወድ ወፊት መናገር ስለቻልኩኝ አመሰግናለሁ። ለወደፊትም ተባባሪ ለማመጣት ፈቃደኛ ነኝ። እግዜር ይስጥልኝ። እንግዳችንን ዶክተር ቢኒያም ገሰሰን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ደግሞ የግብጽ ፕሬዝዳንት አብደልፈታህ አልሲሲ የመካከለኛው ምስራቅ ቀጠና ጊዜውን የሚጠብቅ ፈንጂ ነው ሲሉ የጋዛ ግጭት እንዳይስፋፋ አስጠንቅቀዋል። ግብጽ በኢራን በሚደገፈው የየመን ሁቱ ሚሊሽያ የተላኩ እንደሆኑ የገለጸቻቸውን በርካታ ሰው ሰራሽ አውሮፕላኖች ወይም ድሮኖች ባለፈው ሳምንት አርብ መታጥላለች። ኢራን በእጅ አዙር የምታንቀሳቀሰው የሊባኖሱ ሂዝቦላም ግጭቱ ከተጀመረበት ጊዜ አንስቶ በሰሜን እስራኤል ላይ ሮኬቶችን እና ሌሎች ቦምቦችን በሰሜን እስራኤል ላይ ሲተኩስ ቆይቷል። ይህም በእስራኤል እና በሊባኖስ መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። ካይሮ የሚገኘው ዘጋቢያችን ኤድዋርድ ኢራንያን ያደረሰን ዘገባ ተከታዩ ነው። ሊባኖስ የሚገኘው የሂዝቦላ ታጣቂ ቡድን በእስራኤልና ሊባኖስ ድንበር አቅራቢያ በእስራኤል ድሮን ላይ ያነጣጠረ ከመሬት ወደ አየር የሚወነጨፍ ሚሳይል ቅዳሜ ዕለት ተኩሷል። ይህ አልፎ አልፎ የሚተኮስ ሚሳይልና የሮኬት ልውውጥ በእስራኤልና በሊባኖስ መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። በግብፅ ሰሜናዊ ድንበር ላይም በርካታ ሰዎችን ያቆሰለ የድሮንና ሮኬት ጥቃት መካሄዱን ተከትሎ የግብፅ ፕሬዝዳንት አብደልፈታህ አልሲሲ ለሶስት ሳምንታት የቀጠለው የጋዛ ግጭት ግብፅን ጨምሮ ወደ ሌሎች አካባቢዎች እንዳይስፋፋ ቅዳሜ ዕለት አስጠንቅቀዋል። ምበሪያ ካን ፊ ተያራት ሙሰያራ ደኸለት ተመ እስቃታ ከየመን የተነሱ ድሮኖች የግብፅን ግዛት አልፈው ገብተው ተመትተው ወድቀዋል ግጭቱ ወደ ሌሎች አካባቢዎች መስፋፋቱ ለቀጠናው የሚጠቅም አይደለም ሁሉንም ማጥፋት የሚችል የተቀበረ ፈንጂ እንደማለት ነው ግብጽ ለዋላዊነቷ የተጠበቀ አገር ናት ስለዚህ ሁሉም ለዋላዊነቷ እንዲያከብር እንጠይቃለን አብዛኛውን የየመን ሰሜናዊ ክፍልና በቀይ ባህር ላይ የሚገኝ ዳርቻ የሚቆጣጠረው የየመን ሁቲ ሚሊሺያ ቡድን የኢራንና በሊባኖስ የሚገኘው ሂዝቦላ አጋር ነው ከዚህ ቀደም በአጎራባቹ ሳውዲ አረቢያ የሚገኙ ከተሞችን ለማጥቃት ኢራን ያቀረበቻቸውን ሰው አልባ አውሮፕላኖች ተጠቅሟል። የሁቲ ድሮኖች ግብፅን ሲያጠቁ ግን የመጀመሪያ ጊዜ ነው። እስራኤል ጋዛን በሚቆጣጠሩት የኢራን ደጋፊ ሐማስ ታጣቂዎች ላይ የምታካሄደውን ጥቃት እያጠናከረች በሄደችበት ወቅት የኢራን የውጭ ጉዳይ ሚኒስቴር ሁሴን አሚር አብዱላሂን በጋዛ የሚካሄደው ጦርነት ከቀጠለ የኢራን አጋር የሆኑ ቡድኖች እርምጃ ለመውሰድ ተዘጋጅተዋል ሲሉ አስጠንቅቀዋል። የኢራን አጋሮች እንደ አስፈላጊነቱ ሊጠቀሙባቸው የሚችሉ በቂ ሮኬቶች፣ ሚሳይሎችና ድሮኖች መኖራቸውንም አመልክተዋል። አሚር አብዱላሂያን አክለው በጋዛና በዌስት ባንክ የቀጠለው የሴቶችና ሕጻናት ግድያ ለተለያዩ አማራጮችና ማንኛውም ነገር ይቻላል ለሚል አስተሳሰብ በር ይከፍታል ሲሉ እስራኤልን አስጠንቅቀዋል። የኢራን አጋሮች አስፈላጊውን ስልጠና መውሰዳቸውንና በተፈለገ ጊዜ ወደፊት ለመሄድ ዝግጁ መሆናቸውንም አስምረውበታል። አሚር አብዱላሂያን በጋዛ አስቸኳይ የተኩስ ማቆም እንዲደረግ ጠይቀው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ፖለቲካዊ መፍትሄ ለማግኘት በመጪዎቹ ሰዓታት ወደ ቀጠናው እንደሚጓዙም ገልጸዋል። በፓሪስ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ካተር አቡ ዲያብ ለአሜሪካ ድምፅ ሲያስረዱ ግብፅና ሌሎች የቀጠናው ሀገራት በውስጥም በውጭም የሚፈጸሙ አርብ ዕለት በሰሜናዊው ሲናይ የደረሰው አይነት ጥቃት ለራሳቸው ብሔራዊ ደህንነት የበለጠ እንዲሰጉ እያደረጋቸው መሆኑን ይገልጻሉ። የሑቲኩም፣ በግብፅ ላይ የተፈጸመው ጥቃት ከየመን ወይም ከግብፅ ሌላኛው ድንበር የተነሳ ሊሆን ይችላል። ነገር ግን ለሀገሪቱ ብሔራዊ ደህንነት ስጋት ነው። ግብፅ ደግሞ እንደ ሌሎቹ በቀጠናው ውስጥ ያሉ ሀገሮች ይሄ ግጭት ወደ ድንበራቸው አልፎ እንዳይገባና የውስጥ መረጋጋታቸውንም አደጋ ላይ እንዳይጠል ስጋት አላቸው። ግብፅ እንደ አውሮፓውያን አቆጣጠር ከ1948 እስከ 1967 ዓ ም የጋዛ ሰርጥን ትቆጣጠር እንደነበር ያመለከቱት አቡዲያብ ለረጅም ጊዜ ከጋዛና ከሰሜናዊው ሲናይ አካባቢ የሚነሱ እስላማዊ አክራሪዎችን መቋቋሟን ይገልጻሉ። በመሆኑም የራሷን ደህንነት ለመጠበቅ ግብፅ ከፍልስጤም ወደ ሲና የሚደረግን ማንኛውንም ፍልሰት ለማስቆም ተዘጋጅታለች። የሳውዲ አረቢያ ንብረት የሆነው አልአረቢያ ቲቪ ቅዳሜ ዕለት እንደዘገበው ሶስተኛ ዙር የእርዳታ ጭነት መኪናዎች ወደ ጋዛ ለመግባትና ሲቪሎችን ለመርዳት ተዘጋጅተዋል። ጭነቶቹ ምን አይነት አቅርቦቶችን እንደያዙ ግን ግልጽ አይደለም። ፕሬዝዳንት ሲሲ ቅዳሜ ዕለት እንዳመለከቱት ግብፅ የጭነት መኪናዎቹ ወደ ጋዛ እንዲገቡ ለማመቻቸት እየሰራች ነው። በኤድዋርድ ኢራኒያን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዝግጅቶቻችንን በዚሁ አጠናቀናል። ነገ በሌሎች ፕሮግራም እንጠብቃችኋለን። ሰላም፣ ደህና አደሩ።